ከታጣቂዎቹ መካከል አንደኛው ገና ልጅ ነው። ስልክ በማነጋገር ላይ ወደ ነበረች አንዲት ሴት በመሄድ አላሁ አክበር እያለ በመጮህ ጭንቅላቷ ላይ ተኩሶ መታት። ይህ በትናንትናው ዕለት በኮት ዲቯሯ የአቢጃን ከተማ አቅራቢያ በሚገኝ ቅንጡ የመዝናኛ ሆቴል የነበሩ እንግዶች ከታዘቧቸው አሰቃቂ ትዕይንቶች መካከል አንዱ ነው። የኮት ዲቯርና የውጭ አገር ጎብኚዎች በሚያዘወትሩት የባህር ዳርቻ አቅራቢያ በሚገኙ ሶስት ሆቴሎች ላይ ባነጣጠረ የሽብርተኞች ጥቃት ቢያ ቢያንስ 22 ሰዎች ተገድለዋል። ታጣቂዎቹ በግራንድ ባሳም የባህር ዳርቻ የመዝናኛ ስፍራ ከገደሏቸው ሰዎች መካከል አራት አውሮጳውያንም ይገኙበታል። የጀርመኑ የውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይንማየር ከአቢጃን ከተማ ደቡብ ምስራቅ በ25 ኪሎ ሜትር ርቀት ላይ በሚገኘው ሆቴል ላይ በተፈጸመው ጥቃት አንዲት ጀርመናዊት ሕይወታቸው ማለፉን አረጋግጠዋል። ጀርመናዊቱ በናይጄሪያ አቢጃን ከተማ የሚገኘው የጎይተ የጀርመን የባህል ተቋም ኃላፊ መሆናቸውንም መቀመጫውን በሌጎስ ያደረገው የዶይቸ ቬለ ወኪል ዣን ፊሊፕ ሾልዝ ዘግቧል። የኮት ዲቯር የአገር ውስጥ ጉዳይ ሚኒስትር ሐመድ ባካዮኮ የፈረንሳይ፣ ቡርኪና ፋሶ፣ ማሊና ካሜሩን ዜጎችም የጥቃቱ ሰለባ መሆናቸውን አረጋግጠዋል። የእጅ ቦምቦቹና የነፍስ ወከፍ ጦር መሳሪያዎች የታጠቁት ግለሰቦች ወደ ሶስት ሆቴሎች በመግባት የእሩምታ ተኩስ መክፈታቸው ነው የተነገረው። ታጣቂዎቹ በመዋኘት ፀሐይ በመሞቅ በመመገብና በመጠጣት ላይ የነበሩ እንግዶች ላይ ጥቃት መፈጸማቸውን የአይንማኞች ተናግረዋል። ሜሪ ክሌር ከቦታው የተፈጸመውን ጥቃት ከተመለከቱት መካከል አንዷ ናቸው። አንዲት ልጅና አንድ ወጣት ከፊት ለፊታችን በጥይት ተመትተዋል። ወደ ውሃ ውስጥ ሁሉ ሲተኩሱ ነበር። እኛም የተረፍነው በድል የኮት ዲቯር የጸጥታ ኃይሎች ከጥቃቱ ፈጻሚዎች መካከል ስድስት መግደላቸውን ያስታወቁ ሲሆን የአገሪቱ መንግስት ሚኒስትሮች በዛሬው ዕለት አስቸኳይ ስብሰባ ተቀምጠዋል። የጀርመን ዜና አገልግሎት እንደዘገበው በሰሜን አፍሪካ ማግሬብ አካባቢ የሚንቀሳቀሰው የአልቃይዳ ክንፍ ለጥቃቱ ኃላፊነቱን ወስዷል ታጣቂ ቡድኑ በአገሪቱ የጸጥታ ኃይሎች ሶስት አባላቱ መገደላቸውንም ጨምሮ አስታውቋል የአይን ማኞች ጥቃት ፈጻሚዎቹ የሚወክሉትን ቡድን ማንነት በትክክል ባያውቁም ፊታቸውን ግን መመልከት ችለዋል ከቀኑ ሰባት ሰዓት ሲሆን ሁለት የታጠቁ ሰዎች ሲገቡ ተመለከተን ወዲያው ወደ ሁሉም አቅጣጫ መትኮስ ጀመሩ እነዚህ ወድቀው የምትመለከታቸው ሰዎች ደንበኞች ሰዎች ናቸው። አሸባሪዎቹ የቱዋሪግ ሰዎችን ይመስላሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጥቃቱን አውግዘው ወንጀለኞቹን ከፍርድ ለማቅረብ ለኮት ዲቫር መንግስት እገዛ እንዲደረግ ጥሪ አቅርበዋል። በፕሬዚዳንት ፍራንሷ ኦሎንድ በኩል ጥቃቱን ያወገዘችው ፈረንሳይ ታጣቂዎቹን ለመያዝ እርዳታ እንደምታደርግ አስታውቃለች። ፈረንሳይ የውጭ ጉዳይ ሚኒስትር ዣን ማርክ አይን ራኡልትን ጨምሮ ሁለት ከፍተኛ ባለስልጣኖቿን ወደ ኮት ዲቫር ልካለች። ዩናይትድ ስቴትስ በበኩሏ የምዕራብ አፍሪቃ ሀገራትን ኢላማ ያደረጉ ሽብርተኞችን እዋ አጋለሁ ብላለች። በሰሜን አፍሪካ ማግሬብ አካባቢ የሚንቀሳቀሰው የአልቃይዳ ክንፍ ይህ በቀጠናው የፈጸመው ሶስተኛ ጥቃት ነው። ከዚህ ቀደም ቡርኪና ፋሶ እና ማሊም የአክራሪ ቡድኑ የጥቃት ኢላማዎች ነበሩ። የጸጥታና ደህንነት ተንታኞች በሳህል ቀጠና የሚገኙት ኮትዲቯር እና ሴኔጋልን የመሳሰሉ አገራት መሰል የሽብር ጥቃት ሊፈጸምባቸው እንደሚችል ቅድመ ማስጠንቀቂያ ተሰጥቷቸው እንደነበር አስታውሰዋል። የፈረንሳይ የደህንነት ተቋማት ኮትዲቯር በአካባቢው በሚንቀሳቀሰው የአልቃይዳ ክንፍ በመኪና ላይ በተጠመ የተለመዱ ቦምቦች የውጭ ሀገር ዜጎች በሚያዘወትሩባቸው አደባባዮችና ቅንጡ የመዝናኛ ቦታዎች ጥቃት ሊሰነዝሩ ማቀዳቸውን የሚጠቁም ማስረጃ አቀብለው እንደነበር አዣንስ ፍራንስ ፕሬስ ዘግቧል።